ጤናና አካባቢ ይህ ጉባኤ በአንድ ዓመት ጊዜ ውስጥ የፓሪሱ ስምምነት ሙሉ ለሙሉ ተግባራዊ እንዲሆን የሚያስችል ቅርጽ የሚያስይዝና የሚያጠናክር ጠቃሚ እርምጃ የሚያራምደን መሆን ይገባዋል እላለሁ። በዚህም የጉባኤው አስተናባሪ የፊጂ ፕሬዝደንት እንደ እንደተናገሩትም ሁሉንም ማኅበረሰብና ኢኮኖሚውን በአንድ ጀልባ የሚያሳፍር መሆን አለበት። ስለዚህም እጅግ ጠቃሚ ጉባኤ ነው። የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ማዕቀፍ ዋና ጸሐፊ ፓትሪሺያ ስፒኖሳ ትናንት በእንግሊዘኛ ምህፃሩ ኮፕ 23 በሚል ባጭሩ የሚጠራው 23ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ከተከፈተ በኋላ ለጋዜጠኞች ከተናገሩት የተወሰደ ነው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። ጸጥታ የነገሰባት ቦን ከተማ ከ20 ሺህ በላይ እንግዶች ዓለምን ስጋት ላይ የጣለውን የአየር ንብረት ለውጥ ለመቀልበስ የሚያስችሉ ስምምነቶች ወደ ተግባር እንዲመነዘሩ ለሁለት ሳምንታት ይመክሩ ዘንድ ተቀብላ ማስተናገዱን ጀምራለች። ከጉባኤው ምን ይጠበቃል? የጉባኤው ተሳታፊዎችስ ምን ተስፋ አድርገዋል? ለጥቂት ደቂቃዎች እንቃኘው። ከሁለት ዓመታት በፊት ፓሪስ ላይ የተካሄደው ተመሳሳይ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ ከቀደሙት ድርድሮች ሁሉ የተሻለና ሀገራትን አግባብቶ አንድ እርምጃ ወደፊት ያራመደ እንደነበር አይዘነጋም። ያኔ ነው መንግስታት በየግላቸው ከባቢ አየርን በካይና ሙቀት አማቂ ጋዞችን የመቀነስ እርምጃ ለመውሰድ የተስማሙት። ከስብሰባው በኋላም በየሀገራቸው ውሳኔውን አጽድቀው ባለፈው አመት መስከረም ወር ላይ ዩናይትድ ስቴትስን ጨምሮ አብዛኞቹ መንግስታት ለተባበሩ መንግስታት ድርጅት አመታዊ ጉባኤ ኒውዮርክ ላይ ሲሰባሰቡ ይፋ አደረጉ። ይሁንና ብዙም ሳይቆይ ዩናይትድ ስቴትስ ፕሬዚደንቷን ለወጠችና የአየር ንብረት ለውጥ መኖሩን አላምንም የሚሉት ዶናልድ ትራምፕ መንበረ ስልጣኑን ተረከቡ። የእሳቸው መመረጥ ሲሰማም ማራካሽ ሞሮኮ ላይ ባለፈው አመት በዚሁ ወቅት ይካሄድ የነበረው ሀያ ሁለተኛው የአየር ንብረት ለውጥ ተከታ ተከታታይ አለም አቀፍ ጉባኤ መደናገጥ ውስጥ ገባ። በዚህ ምክንያትም መገናኛ ብዙሃን ከጉባኤው ይልቅ አዲሱ የአሜሪካን ፕሬዚዳንት ምን ያደርጉ ይሆን በሚል ግምትና መላምት ላይ ተጠመዱ። እንዲያም ሆኖ ግን ተደራዳሪዎቹ የፓሪሱን ስምምነት እንዴት ማጠናከር እንዳለባቸው ውይይታቸውን ቀጥለዋል። ትራምፕም ብዙ ሳይቆዩ ሀገራቸውን ከፓሪሱ ስምምነት አስወጡ። ያኔም የውሉ ፈራሚ ሀገራት በፓሪሱ አቋማቸው ጸኑ። እስካሁንም ውሉን አጽድቀው የፈረሙ ሀገራት ቁጥር 169 ደርሰዋል። የጀርመኒ አካባቢ ጥበቃ ሚኒስትር ባርባራ ሄንድሪክስ ትራምፕ የወሰዱት ሀገራቸውን የማስወጣት እርምጃ የተፈራውን መዘዝ ለማምጣቱን የዘንድሮ ጉባኤ ማለትም ኮፕ 23 ከተከፈተ በኋላ በሰጡት ጋዜጣዊ መግለጫ እንዲገልጸውታል። በዓለም አቀፉ የአየር ንብረት ዲፕሎማሲ ለየት ያለ ነገር እናስተውላለን። ይኸውም ኮፕ 23 ዩናይትድ ስቴትስ ከፓሪሱ ስምምነት ራሷን ካገለለች በኋላ የሚካሄድ የመጀመሪያው ጉባኤ ነው። እርምጃውን በወሰደች አንድ ወር ገደማ አንዱ ሌላውን አስከትሎ የመንኮታኮት ማለትም ምናልባት ሌሎች ሌሎች ሀገራትም ይህንኑ ያደርጋሉ የሚል ስጋት ነበር። ይህ አልሆነም፤ እንዳይሆን በጋራ ብዙ ተሰርቷል። እናም እስካሁንም ሁሉም በአንድነት ይገኛሉ። ከዚህ ተነስቼም በዚሁ እንደሚቀጥል መናገር እችላለሁ። በፖለቲካው ረገድ ከዚህ ከቦንም ቀሪው ዓለም አንድነቱን የሚያሳይ ምልክት እንደሚያስተላልፍ ይታመናል። እናም የዘንድሮ ጉባኤ ይህን አቋማቸውን አጠናክሮ በተግባር የሚገለጽበትን መስመር የማስያዝ ከፍተኛ ስራ ይጠብቀዋል። ቦል ላይ የተሰባሰቡት ዲፕሎማቶችና የአካባቢ ተፈጥሮ ተቆርቋሪዎች እንዲሁም በአየር ንብረት ለውጥ መዘዙ ለጉዳት የተዳረጉና ስጋት ያጠላባቸው ሀገራት መንግስታት የተስማሙበትን ሙቀት አማቂ ጋዞችን የመቀነስ ቃል ተግባራዊ ለማድረግ የሚያስችሏቸው ቴክኒካዊ ነጥቦች ላይ መወያየታቸውን ይቀጥላሉ። የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ማዕቀፍ ዋና ጸሐፊ ፓትሪሺያ ስፒኖሳ ሁሉም ወገኖች የአየር ንብረት ለውጡ እውን መሆኑን ስለተገነዘቡ ከጉባኤው አንዳች ነገር ይወጣል የሚል ተስፋ ነው ያላቸው፣ ይላሉ። ይህ ጉባኤ የተጀመረው በዓለም አቀፉ ህብረተሰብና በአጠቃላይ በህዝቡ ዘንድ የአየር ንብረት ለውጥ ስጋት እውነት መሆኑን በተመለከተ ከፍተኛ ግንዛቤ በተፈጠረበት ወቅት ነው ብዬ አስባለሁ። ምን ያህል ህይወት ሊያጠፋ እንደሚችል በኢኮኖሚውም ቢሆን የሚያደርሰው ምን ያህል ህብረተሰቡን እንደሚጎዳ እየታየ ነው። የካሪቢያን ሀገራት ምን ያህል ክፉኛ እንደተመቱ መመልከት ይቻላል። የፊጂ ደሴት ነዋሪዎች ናቸው። ጉባኤው ትናንት ሲከፈት በባህላዊ አለባበሳቸው እንዳጌጡ በተባበሩ መንግስታት ድርጅት የስብሰባ አዳራሽ ተገኝተው ይህን ትርኢት ያቀረቡት የዘንድሮ ጉባኤ ፕሬዝደንት የሆነችው የፊጂ ጠቅላይ ሚኒስትር ፍራንክ ባይኒ ማራማ ቀጠሉ ህዝቦቻችንን አናሳፍራቸው ይህ ማለት መጪዎቹን ሁለት ሳምንታትና ቀጣይ ዓመታት የፓሪሱ ስምምነት የሚሰራና እስከ ጎርጎረሳዊ 2020 ዓ ም ድረስ የአየር ንብረትን የሚመለከተውን እርምጃ የሚደግፍ እንዲሁም የሚያራምድ እንዲሆን የምንችለውን ሁሉ እናድርግ የፓሪሱ ስምምነት ያስቀመጣቸውን ግቦች ለመምታት ማድረግ የሚገባንን ሁሉ በቁርጠኝነት ማድረግ እንጂ ወደ ኋላ ማለት የለብንም ኮፕ 23 ጉባኤ ትናንት በይፋ ይከፈት እንጂ ድርድሩና ውይይቱ በተለያዩ ቡድኖች ደረጃ ለቀናት ሲካሄድ ነበር። በኢንዱስትሪ ያልበለጸጉ ሀገራት መድረክን በሊቀመንበርነት የምትመራው ኢትዮጵያ ተደራዳሪ አቶ ገብሩ ጀንበር እንዳለው እንደገለጹልንም ለዚሁ ስብሰባ ዝግጅት ይረዳ ዘንድ ከሶስት ሳምንት በፊትም አዲስ አበባ ውስጥ የባለሙያዎችና ሚኒስትሮች ጉባኤ ተካሂዷል በኢንዱስትሪ ያልበለጸጉት ሀገራት ከዚህ ጉባኤ ምን ይጠብቃሉ ያልናቸው አቶ ገብሩ ምንም እንኳን ሀገራቱ የሚጠብቋቸው በሙሉ በአንድ ጉባኤ ውጤት ያገኛሉ ባይባልም ቅድሚያ የሚሰጧቸው ጉዳዮች መኖራቸውን ግን ዘርዝረዋል አንደኛ ከፓሪስ ስምምነት በኋላ የዛ ማስፈጸሚያ ደንብ በሚቀጥለው አመት ይጸድቃል ፖላንድ ሀገር ስንቻ ስብሰባ ለዛ መደራደር ስላለብን የእሱ ድርድር ከተጀመረ አንድ አመት ሆኖታል። በተለይም ከቃል ድርድር ወደ ጽሁፍ ድርድር ገብቶ የተሻለ ተጉዞ በሚቀጥለው አመት በጊዜ ድርድሩን ለመጨረስ እና ለፕረሪ ደንቡን ለማጽደቅ ነው። እና እሱ ትኩረት የሰጠነው እና ቅድሚያ የሰጠነው ጥያቄያችን ነው። በአብዛኛዎቹ ሀገሮች ተቀብለውት ድርድሩ ተጀምሯል። ዛሬ ሁለተኛው ይሄንን የፓሪስ ስምምነት ተግባራዊ ለማድረግ በተለይም በማድረግ ላይ ያሉ ሀገሮች የገንዘብ ድጋፍ ይፈልጋሉ። የተወሰነ በአቅማቸው ቢሰሩ ፓሪስ ላይ የተስማማነውን የአየር ንብረት ለሆነ ለመቋቋም የቴምፕሬቸር አነት በአምስት ሪሰርችስ በታች ለማድረስ ካስፈለገ ሁሉም ሀገሮች ስራ መስራት አለባቸው። በተለይ በማድረግ ላይ ያሉ እንደኛ ያሉ ሀገሮች በራሳቸው አቅም ብቻ ሰርተው ቃል የገቡትን ናሽናል ዲተርሚን ኮንትሪቢሽን የሚባለውን ልቀት የመቀነስ ማቀነሻ ዶክመንት ተግባራዊ ለማድረግ አይችሉም። ስለዚህ የገንዘብ ድጋፍ ያስፈልጋል በሚል ግሪን ክላይሜት ፈንድ የሚል አቋም አለ። ሌሎችም የገንዘብ ምንጮች አሉ። እነኚህን በመጠቀም ሀገሮች በቀላሉ ገንዘብ ማግኘት አለባቸው ስራ መሰረት አለባቸው የሚል አቋም ያለን፣ በተለይም ገንዘቡ ክፍተት አለው ሁሌም የምንፈልገው እና አሁን ያለው ገንዘብ ክፍተት ስላለው በተለይ ደው ያደጉት ሀገሮች በቂ የሆነ ገንዘብ በእነኚህ በተለያዩ ፋሲሊቲዎች ላይ እንዲያስቀምጡና ማደግ ላይ ያሉ ሀገሮችም በቀላሉ ማግኘት እንዲችሉና ተግባራዊ እንዲያደርጉ የሚል ጠንካራ አቋም አለን። ይሄ ነው። እነኚህ ሁለቱ ዋና ዋና ናቸው። ሌሎች የሉም ማለት አይደለም፣ ግን በዚህ ኮፕ የተሻለ ውጤት እንጠብቃለን ብለን ምናስባቸው ከኮፐንሀገኑ የአየር ንብረት ለውጥ ተመልካች ጉባኤ ጀምሮ በኢንዱስትሪ ያደጉት ሀገራት አንድ መቶ ቢሊዮን ዶላር ከጎርጎሮሳዊ ሁለት ሺ ሀያ ዓመተ ምረት አንስተው በኢንዱስትሪ ላላደጉትና በአየር ንብረት ለውጡ እየተጎዱ ላሉት ሀገራት በየአመቱ ለመስጠት ከስምምነት ተደርሷል። እስካሁን ግን ቃል ከተገባው ገና ጥቂቱ ነው የተገኘው። ይህን መቶ ቢሊዮን ለመድረስ ሀገሮች በየአመቱ መዋጫቸውን እየጨመሩ በሀያ ሀያ ግን መቶ መድረስ አለበት በየአመቱ አመት በፊት ሀገሮች ወደ አስር ቢሊዮን ዶላር አዋጥተው ለግሪን ክላይሜት ፈንድ ከሰጡ በኋላ ያንን ገንዘብ በማድረግ ላይ ያሉ ሀገሮች እንዲያገኙና ስራ እንዲሰሩ ማድረግ የተሞከረበት ሁኔታ ነው ያለው። ነገር ግን ከአስር ቢሊዮን ውስጥ ሶስቱ ቢሊዮን የአሜሪካ ነበር። አሜሪካ በቀድሞው ፕሬዚዳንት በኩል አንድ ቢሊዮን ዶላር ተሰጣለች። ሁለት ቢሊዮን ይቀራል። ስለዚህ አሁን እጃቸው ላይ ያለ ስምንት ቢሊዮን ነው ማለት ነው። ይሄ ማለት አስሩ ቢሊዮን ሙሉ በሙሉ እንኳን ገቢ ቢደረግ በቂ ነው ማለት አይደለም። ሀገሮች በተለይ ልቀት ለመቀነስ እና ለመላመል የሚያስችሉ ስራዎችን ለመስረት የሚያስፈልጋቸው ገንዘብ በአጠቃላይ በትሪሊየን የሚቆጠር ነው። ስለዚህ ቢሊዮኖችን መድረስ አልቻለም። አስር ቢሊዮንም በአልሟላም። የኮፕ ሀያ ሶስት አስተናጋጇ ሀገር ጀርመን ጉባኤው ሲጀመር በአካባቢ ጥበቃ ሚኒስትሩ አማካኝነት ለዚሁ ድጋፍ በምትሰጠው ላይ ሀምሳ ሚሊዮን ዩሮ መጨመሯን አሳውቃለች። ጉባኤው በዚህ መልኩ ቢጀመርም የድጋፍ ድምጾች ብቻ አይደሉም የተሰሙት። አርባ በመቶ የኃይል አቅርቦቷን ከድንጋይ ከሰል የምታመነጨው ጀርመን ካርቦን ዳይኦክሳይድን በከፍተኛ መጠን ወደ ከባቢ አየር የሚለቀው ይህን ስልቷን እንድታቆም ግፊት እየተደረገባት ነው። ከቅዳሜ እለት ጀምሮም እዚህ ቦንና የድንጋይ ከሰል ማእድን በሚወጣባት በሀምባህ ምድራችንን ታደጓት ከሰልን አቁሙ የሚሉ መፈክሮች የተስተጋቡባቸው ከፍተኛ ሰላማዊ ሰልፎች ተካሂደዋል። ትናንት የጉባኤው መክፈቻ ንግግሮች በተደረጉበት አዳራሽም ሕጻናት በሰልፍ ገብተው ተመሳሳይ ድምጻቸውን አሰምተዋል። በቀጣይም በርካታ ሰልፎች እንደሚኖሩ ይጠበቃል። በዚህ ጉባኤ ላይ የአውሮፓ ህብረትን ጨምሮ ከ197 ሀገራት የተውጣጡ 23 ሺ ተሳታፊዎች እንዲሁም 1500 ጋዜጠኞች የመገኘት ፈቃድ አግኝተዋል። 500 መንግስታዊ ያልሆኑ ድርጅቶችም ይሳተፋሉ። ኢትዮጵያም የመንግስት ልዑካኗንና ከሲቪክ ማህበራት የተውጣጡ ከ50 በላይ ተሳታፊዎች መላኳን ለመረዳት ችለናል። እንግዶችም በተለያዩ ዘርፎች የሚያስተናግዱ አምስት ሺህ ሰራተኞችም ተሰማርተዋል። ቁጥራቸው ሲታይም በጀርመን ሀገር እንዲህ ያለ ግዙፍ ዓለም አቀፍ ጉባኤ ሲካሄድ ይህ የቦኑ ጉባኤ ኮፕ 23 የመጀመሪያው መሆኑ ነው የሚነገረው። አድማጮች፣ ማብራሪያ የሰጡንም በማመስገን ለዛሬ ያልነውም በዚሁ እናብቃ። አስተያየት ጥቆማችሁ፣ ኃይሌን ሸዋ እየለገሰነኝ፣ ሰላም ሁኑ።